በአማራ ክልል በጎንደር ከተማ ባሳለፍነው ማክሰኞ በአካባቢ ነዋሪዎችና በፌዴራል ፖሊስ መካከል በተቀሰቀሰው ግጭት የሰው ሕይወት ማለፉ እንዲሁም ንብረቶች መቃጠላቸው ተዘግቧል። ለግጭቱ መንስኤ የሆነው የወልቃይት ጠገደ የማንነት ጥያቄ መንግስት ፍትሃዊ በሆነ መንገድ ከመፍታት ይልቅ ጉዳዩን ሲከታተሉ የነበሩትን ግለሰቦች በኤርትራ ከመሸጉ ጸረ ሰላም ኃይሎች መመሪያ ተቀብለዋል ብሎ ስም ለጥፎ በማሰሩ ምክንያት ግጭቱ መባባሱ የወጡ ዘገባዎች ያትታሉ። በዚህ ምክንያት ተቃውሞ በትላንትና ዕለት በሰሜን ምስራቅ ጎንደር የምትገኘው ደባር ከተማ እንደተስፋፋና እስካሁን የሞቱት የሰው ቁጥር አስር መድረሱም ተዘግቧል። የፌዴራል መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌታቸው ረዳ በዛሬ ዕለት በሰጡት ጋዜጣዊ መግለጫ በሰሜን ጎንደር የተፈጠረውን ሁከት የጸጥታ ኃይሎች ከህብረተሰቡ ጋር በመሆን በሰሩት ስራ መቆጣጠር ተችሏል ሲሉ ተናግሯል። በጎንደር ሁኔታው ተረጋግቷል የሚሉት የአማራ ክልል የኮሚኒኬሽን ኃላፊ አቶ ኒጉሱ ጥላሁን እስካሁን በቁጥር አስር ሰው መሞታቸው ማረጋገጥ አልችልም፣ በማለት በደባርቅ የተከሰተውን እንዲህ ያብራራሉ። በደባርቅ አካባቢም ተመሳሳይ ክስተት የተከሰተው ነበር። እንደዚሁ የንብረት ውድመት እና ትንሽ ግጭት ነበረ። ወዲያው በህብረተሰብ ግር ማስተካከል ተችሏል። አንዳንድ ወጣቶች የመኪናና ቤቶች ላይ አደጋ ለማድረስ ሞክረው ነበር። ይሄ ያው በህብረተሰቡ እና በአካባቢው የጸጥታ መዋቅር መረጋጋትና ወደነበረበት ወደ ነበረበት እንዲመለስ መሆን ችሏል። እንግዲህ አሁን ጎንደር በመንግስት መስሪያ ቤቶችም፣ በሁሉም አካባቢዎች ወደ መደበኛ እንቅስቃሴ መግባት እና የነበረው ሁኔታ እንዲመለስ የማድረግ ስራ እየተሰራ ነው እና አሁን ከሞላ ጎደል መረጋጋት እየታየበት ነው ያለው። በጎንደር ከተማ ቀበሌ አስራ ስምንት ነዋሪ የሆኑት አቶ ተሻገር ወልደ ሚካኤል በከተማዋ ስላለው ወቅታዊ ሁኔታ እንዲያስረዱን ጠይቀን ነበር። በአሁኑ ሰዓት ያለው ምንድን ነው? በክልላችን መስተዳደር ጓድ ገዱ የሚመራው አካል በአካባቢው ተገኝቶ ትናንትና ኦነሬል ደመቀን በምን ደረጃ እንዳለ ህዝቡ አስፈቅዶ እኛ ሙቶ ከሆነም መሞቱም ካለም በእጁ ይዘ እናመጣለን ብሎ እነዚህ ምልሻዎች የአርማጮ የጠገዴ አርማጮ የጎንደር አካባቢ ታጣቂዎች ራሳቸው ገብተው ተፈቅዶላቸው በሰላማዊ መንገድ እሱን በአጋጣሚ የእግዚአብሔር ፍቃድ ሆኖ ምንም ጉዳት ሳይደርስበት እጁን ይዘው በሰላም አጅበው ወደ መኪና አስገብተው ትልቅ የተተኮሰ በእልልታ ወደ አስተዳደር መሪያም ወስደውታል። አሁንም ቢሆን ኮኔ ደመቀ ዘውዱ እስረኛም አይደለም ወንጀለኛም አይደለም። ህዝቡ እየዞረ ወጣቱ ታጋያችን ነው፣ ሰላማዊ ጥያቄ ነው ያቀረበው፣ ሽፍታም አሸባሪ የሚባል አይገባውም፣ ከጎኑ ነን በማለት አሁን በስነስርዓት የክልሉ ልዩ ኃይሎች የሰሜን ጎንደር አስተዳደር መምሪያ ላይ ገብቶ ከነት ጥቁ ምንም አይነት ጉዳት ሳይደርስበት ሳይንገዳታ መንግስቱ ተከብሮለት እኔ ራሴ ዛሬ ገብቼ አይቼዋለሁ። በሰላማዊ መንገድ ይገኛል፣ አካባቢውም ተረጋግቷል። እንደዛም ሆኖ ይላሉ አቶ ተሻገር። አሁንም መንገዱ ላይ የሚታየው መከላከያ ሰራዊት መትረስ ጠምዶ እንደሚንቀሳቀስ ለዶቼ ቬሌ ተናግሯል። የታሰሩት የኮሚቴ አባላቶቹ በመንግስት እውቅና አግኝቶ የማንነት ጥያቄያቸውን ሲከታተሉ የነበሩ መሆናቸውን እየታወቀ መንግስት ለምን ጸረ ሰላም ናቸው ስል ስም ይሰጣል ብለው የሚጠይቁም አልጠፉም። ጥያቄ አቶ ንጉስን ጠይቃቸው ነበር። እነዚህ ወገኖች እንወክለዋለን የሚሉት ኮሚቴ አለ። የኮሚቴ አባላት ቢሆኑ መረጃ አለኝ ብሎ ብሔራዊ ደህንነት እና መረጃ በጠረጠራቸው ጊዜ፣ ወደ ህግ በቀረቡ ጊዜ የቀረበው መረጃ እና ማስረጃ ነው ማለት ነው ብይን የሚሰጠው እኛ እንደ ህዝብ እንደ መንግስትም በኮሚቴነት ቢንቀሳቀሱም ባይንቀሳቀሱም፣ ቅድም በተባለበት መልኩ ከውጭም ከአገሩም ውስጥ በጥፋት ላይ ከተሰማሩ አካላት ጋራ ግንኙነት ነበራቸው የሚል መረጃ ተገኝቷል። ይህንን መረጃ የሚያጣራው የፍትህ አካሉ ነው። ይህን በህብረተሰቡም ዘንድ ትክክል ካልሆነ ትክክል አይደለም፣ ትክክል ከሆነ ደግሞ ትክክል ነው ብሎ የሚሰጠውን ብይን ማዳመጥና የመጨረሻውን ብይን ማየት ተገቢ ነው። ይህን ጉዳይ በተመለከተ ሰዎች አስተያየታቸውን እንዲሰጡን በጠየቅነው መሰረት የአሶሳ ነዋሪ እንደሆኑ የነገሩን አቶ ኢብራሂም ሰይድ መንግስት ሰዎቹን ከማስር ይልቅ ይላሉ። በመቀጠል ምናልባት ይሄ የህዝብ ተቃውሞ የመብት ጥያቄ ታሪካዊ ሊሆን ይችላል። ያም ሆነ የማንነት ጥያቄ አንስቷል፣ ተወካዮቻቸውን ልከዋል። ምንድነው የኔ ሀሳብ እያንዳንዱን ህዝባዊ ተቃውሞ በፖሊስ ኢንተርቬንሽን መፍታቱ ኮንስኩንሱ ነው የከፋ ነው የሚሆነው። ማለት ለዘመናት የሚቆይ አባሳ ነው የሚተውት። ህዝብ እንዲያኮርፍ ነው የሚያደርገው። በህዝብና በመንግስት መካከል ያለውን እምነት ነው የሚያሳጣው። በፌስቡክ ድረ ገጻችንም አስተያየት ከሰጡን ውስጥ መንግስት የህገ መንግስቱን ቃል ማክበር እንዳለበትና ነጻ ሆኖ ከማህበረሰቡ ጋር መወያየት እንዳለበት ጠቁመዋል።